በሳውዲ አረቢያ ያለ ሕጋዊ ፍቃድ የሚኖሩ ወደ አራት መቶ ሺህ የሚሆኑ የኢትዮጵያ ዜጎች እንዳሉ ይገመታል። በሳውዲ ያለ ህጋዊ ፍቃድ የሚኖሩ ዜጎች አገሪቱን ጥለው እንዲወጡ የተሰጣቸው የሶስት ወር ቀነገደብ ሊያልቅ ደግሞ ሁለት ሳምንት ቀርቶታል። በሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ግርማ ሸለመ ብሔራዊ አስመላሽ ኮሚቴ ግብረ ኃይል ወደ ሳውዲ በሚገኘው ኤምባሲና በቆንሱላ ጽፈት ቤት እንዲሁም ሰባት ማዕከላትን አቋቁሞ ዜጎቹ እዛ መጥቶ እንዲመዘገቡ እያደረጉ እንደሚገኙ ለዶቸቤሌ ተናግረዋል። ይሁን እንጂ እስካሁን ወደ ኢትዮጵያ ለመመለስ የጉዞ ሰነድ ወስደዋል የተባሉ ዜጎች ከ50 ሺህ በላይ ቢሆኑም ቀሪዎቹ አሁንም ወደ ኢትዮጵያ ላለመመለስ ፖለቲካዊም ሆነ ኢኮኖሚያዊ ምክንያቶችን ማቅረባቸው ነው የሚነገረው። ወደ አገር ውስጥ ከመጡም በኋላ እነሱን የማቋቋምና የስራ እድል የመፍጠር ስራዎች አቶ ግርማ እንዲህ ይናገራሉ። ብዙ የቆዩ ስደተኞች አሉ፣ ተወሰነ ጊዜ የቆዩ አሉ፣ በቅርብ ጊዜም እዚያ ይሄዱ አሉ። ስለዚህ ምናልባት ጥሪት ያላቸው ገንዘብ ያላቸው በተደራጅተው መንግስት የአጭር ጊዜ ስልጠና ሰጥቷቸው በዛ በገንዘባቸው ስልጠና ወስዶ የመሸጫና የማምረቻ ቦታ ተዘጋጅቶላቸው ላመረቱትም ደግሞ በቀጣይ የገበያ ትስስር ተፈጥሮላቸው እነዚህ ወጣቶች የሚያድጉበትን ሁኔታ የመፍጠር ከዛ ውጭም ደግሞ ምንም ጥሪትም ከሌላቸው የተለያዩ የብድር ተቋማት አሉ። ይህንን የብድር ተቋማት መንግስት በማመቻቸት ከነሱ ብድር ወስደው ስልጠና ወስደው በጠቃቅንና አነስተኛ ተደራጅተው በፈለጉት የሙያ መስክ ነው። ብቁ ሆኖ ወደ ስራ እንዲገቡ የሚደረግበት ሁኔታ ነው ያለው። በሳውዲ ሆነ በአገር ውስጥ ያሉ ይህን የመንግስት ስራ ፈጠራ እቅድ በጥርጣሬ የሚመለከቱ አልጠፉም። የአባት ስማቸውን ያልጠቀሱት ከሳውዲ መመለሳቸውን የተናገሩት አቶ ታጠቅ መንግስት በፖለቲካ አቋማቸው በጥቃቅንና አነስተኛ እንዲደራጁ ስጠየቁ እንዳልተቀበሉት በዶችቤሌ ወትሳፕ ላይ የድምፅ መልእክት ልኮልናል። አሁን ባሉበት የታዘቡትን እንዲህ ስሉም አጋርቶናል ሁሉም የየግሉን ስራ መስራት ይፈልጋል። ነገር ግን ያን የግል ስራ እንዳነሰራ እየተደረግን ነው በመንደር ካድሬዎች። መንግስት ይህንን ችግር እስካሁን ድረስ አልፈታም። አሁንም ይፈታል ብለን ተስፋ የለንም። ስለዚህ መንግስት የሚናገረው ሌላ፣ የሚሰራው ሌላ ነው። የቤት ክራይ ያለባት ሴት ሽንኩርት ቸርችራ እንዳትበላ በየመንገዱ ሽንኩርቷ እየተቀማ ዱላ ይዘው የሚዞሩ የመንደር ካድሬዎች አሉ። እስኪ እነዚህ ሰትዎ ምንድን ነው? ሌላ አማራጭ የተደረገው የቤት ክራይ ያለባት ልጆች አሉባት ምንድን ነው የታሰበላት አገር ውስጥ ላሉት ም ዜጎች መንግስት የስራ እድል ይፈጥራሉ የሚለው ወሬ ብቻ ነው። አሁን ለሳውዲ ተመላሾች እየተገባ ያለው ቃልም ተመሳሳይ ነው የሚል አስተያየት አብዛኞቹ ተከታታዮቻችን ልኮልናል። ወደ አምስት ዓመት ሳውዲ አረቢያ መቀመጣቸውን የተናገሩት ግን ስማቸው እንዳይጠቀስ የጠየቁን ሌላው አስተያየት ሰጪ መንግስት በቅርቡ ይፋ ያደረገው የ10 ቢሊዮን ብር የስራ እድል ፈጠራ እቅድ የት ገባ ስሉ ጠይቀዋል። መንግስት አሁን ባለፈው ወደ ብር መድብ ያለው ምናምን ብሎ በሚዲያ ተናግሮ ነበረ። የት አለ? እስካሁን አልተለቀቀም። ምንም ያየነው ነገር የለም። እና ተመላሾችንም እረዳለሁ ብሎ ነበረ። እስኪ ዛሬ ሶስት አመት ነው አራት አመት እንደዚህ ውጡ ተብሎ የመጡ አሉ። በጣም ብዙ ህዝብ ነው የመጣው። አንድም ስራ የስራ እድል ያገኘ የለም፣ በመንግስት ማለት ነው። ሁሉም የራሱ ያለችውን ገንዘብ ተጠቅሞ የራሱን ቢዝነስ ከፍቶ እየሰራ ነው ያለው እና እኔ መንግስት ምንም የሚረዳው ነገር የለም። መንግስት ወሬ ነው በቃ። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዴት ይመለከተዋል? አቶ ግርማ እኔ እውነቱን ለመናገር ይሄ ትክክለኛ ሀሳብ ነው ብዬ አልወስድም። መንግስት ይሄ ነገር ከመከሰቱ በፊትም ወጣቶችን ወደ ስራ ለማስገባት ወጣቶች ስራ እንዲፈቱ ለማድረግ የአስር ቢሊየን ተዘዋዋሪ ፈንድ ፈቅዶ ክልሎች ከዚህ ያገኙትንም ተጠቅመው ከራሳቸውን በጀት ጨምሮ የተለያዩ ወጣቶች ወደ ስራ እንዲገቡ በልማት ፓኬጅ እንዲታቀፉ የተደረገበት ሁኔታ ነው ያለው። በተጨባጭ ማለት ነው። በሁለት ሺ ስድስት አመት ምረት የሳኡዲ መንግስት በአገሪቱ የነበሩና ህገወጥ ያላቸውን ወደ ሁለት መቶ ሀምሳ ሺህ የሚሆኑ የተለያዩ አገር ዜጎች ከሀገር ማስወጣቱ ይታ ይታወሳል ከዚህም ውስጥ ከ160 ሺህ በላይ የሚሆኑት የኢትዮጵያ ዜጎች መሆናቸው ተዘግቦ ነበር።